የአሜሪካ ድምጽ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሐሙስ ጥቅምት 15 2016 ዓ.ም መሰናዶ ጀመረ።

ኢትዮጵያ በኃይልና በወረራ ማሳካት የምትሻው ፍላጎት እንደሌላት ጠቅላይ ሚኒስትሩ ገለጹ። ከወንድሞቻችን ጋር ተወያይተን የጋራ ጥቅም የምናስከብር እንጂ በኃይል ፍላጎቶቻችን ለማሳካት ወንድሞቻችን ላይ ቃታ የምንሰነዝር እንዳልሆን በአጽንኦት ላረጋግጥላችሁ ወዳል።

በጠቅላይ ሚኒስትር አብይ አህመድ የዛሬ ንግግር ዙሪያ ዘገባ አለን። በሌላ በኩል በጃን አሞራ ወረዳ በረሃብ ምክንያት ከ12000 በላይ ተማሪዎች ትምህርታቸውን ማቋረጣቸውም ተገልጿል ዘገባ አለን። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን የምሽቱን መሰናዶ በመምራት እስከ ምሽቱ አራት ሰዓት ድረስ አብራችሁን ትቆዩ ዘንድ የሚጋብዛችሁ መሰናዶውን በመምራት ኤደን ገረመው እንዲሁም ደግሞ ስርጭቱን ከስቱዲዮ በማቀናበር

ብርሃን ኃይሉ በዋና አዘጋጇ ጽዮን ግርማና ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ነው። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በድረ ገጽ እንዲሁም ደግሞ በቪያ መሀሪክ የፌስቡክ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን። ወደ ዘገባዎቻችን ከማለፋችን በፊት አስቀድመን ከዓለም አቀፍ ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።

ጤና ስጥልን አድማጮች፣ እንደምናመሻችሁ። ለምሽቱ የያዝናቸውን ዋና ዋና የዓለም ዜናዎች አሰማችኋለሁ። ዩናይትድ ስቴትስ ሜን ግዛት ትናንት ምሽት ቢያንስ 18 ሰዎችን ገድሏል የተባለው ተጠርጣሪ እየታደነ ስለመሆኑ፣ የእስራኤል ጦር ዛሬ ሐሙስ በጋዛ ሰርጥ የምድር ላይ ጥቃት ወረራ ማካሄዱን ስለማስታወቁ፣ የአረብ አገራት በጋዛ ሰላማዊ ሰዎችን ኢላማ ያደረጉ ጥቃቶችን ስለማውገዛቸው የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን።

በዩናይትድ ስቴትስ ሰሜናዊ ምስራቃዊ ግዛት ሜን ውስጥ ትላንት ረቡዕ በምሽት ትናንት ረቡዕ ምሽት ቢያንስ 18 ሰዎችን ገድሎ በርካቶችን አቁስሏል የተባለው ተጠርጣሪን ለመያዝ የሚደረገው ፍለጋ አሁንም እንደቀጠለ መሆኑን ፖሊስ አስታወቀ። ሮበርት ካርድ የተባለው ተጠርጣሪ በውትድርና የሰለጠነ የጦር መሳሪያ አስተማሪ ሲሆን በቅርቡ በአእምሮ ጤና ሕክምና ተቋም እንደታየ አሶሺዬትድ ፕሬስ የተመለከተው የፖሊስ ሰነድ

ያመለክታል። የሉዊስተን ፖሊስ በፌስቡክ ገጹ እንዳረጋገጠው ካርድ በጥቃቱ ተሳትፏል፣ አሁንም የታጠቀና አደገኛ ተደርጎ ሊወሰድ ይገባል ብለዋል። ካርድ ረቡዕ ምሽት በሉዊስተን አንድ መጠጥ ቤት ውስጥ በሚገኝ የቦሊንግ መጫወቻ ስፍራ በከፈተው ድንገተኛ ተኩስ የክፍለ ግዛቷን ሁለተኛ ትልቅ ከተማ ማናወጡ ተጠቅሷል።

በደረሰው ጥቃት በርካታ ሰዎች እንደቆሰሉ ሁለት የሕግ አስከባሪ ባለስልጣናት ለአሶሴትድ ፕሬስ ተናግረዋል። የሜይን ፖሊስ መምሪያ ኮሚሽነር ማይክ ሶስቸክ በሜን ግዛት ዙሪያ በመቶዎች የሚቆጠሩ የፖሊስ መኮንኖች ይህን ጉዳይ ለመመርመር እየሰሩ ነው ሲል አስታውቋል። የታጠቀና አደገኛ ነው ከተባለው ተጠርጣሪ የከተማይቱ ነዋሪዎች ራሳቸውን እንዲጠብቁም ኮሚሽነሩ መክረዋል።

እስራኤል ዛሬ ሐሙስ በጋዛ ሰርጥ የምድር ላይ ጥቃት ወረራ ማካሄዷን

አስታወቀች። የመከላከያ ሰራዊቱ ታንኮችና የእግረኛ ወታደሮች ወደ እስራኤል ግዛት ከመመለሳቸው በፊት በርካታ የአሸባሪ ህዋሶችን መሰረተ ልማቶችና የጸረ ታንክ ሚሳኤል ማስወንጨፋያ ቦታዎችን እንደደበደበ ጦሩ ገልጸዋል። ሰራዊቱ በመግለጫው ይህ ለቀጣይ የውጊያ ዘመቻዎች የዝግጅት እርምጃ እንደሆነ ጠቁሟል። እንደ አውሮፓ አቆጣጠር በጥቅምት ሰባቱ የመጀመሪያው የሐማስ ጥቃት 1400 የሚደርሱ ሰዎች በእስራኤል

ውስጥ እንደሞቱ የሚታወስ ሲሆን አብዛኞቹ ሲቪሎች ነበሩ። በሌላ በኩል የፍልስጤም ጤና ሚኒስቴር በጋዛ ቢያንስ 6546 ሰዎች እንደተገደሉና የሚበዙት ሟቾችም ሴቶችና ህጻናት እንደሆኑ አስታውቋል። የአሜሪካና የእስራኤል ባለስልጣናት በሐማስ ቁጥጥር ስር ካለው የጤና ሚኒስቴር የወጣ ነው ያሉትን የሟቾች ቁጥር

አልተቀበሉትም። በግጭት ውስጥ ሊደርሱ ስለሚችሉ ጉዳቶች አይቀሬነት ፕሬዚደንት ባይደን ገልጸው፣ ይልቁንም እስራኤላውያንና ፍልስጤማውያን በሰላም አብረው እንዲኖሩ ራሱን ለቻለ የእስራኤልና የፍልስጤን መንግስት መመስረት አስፈላጊነት አጽንኦት ሰጥተዋል።

በመካከለኛው ምስራቅ የሚገኙት የአረብ አገራት በጋዛ ሲቪሎችን ኢላማ ያደረጉ ናቸው ያሉትን ጥቃት ዛሬ አውግዘዋል። የውግዘቱን መግለጫ ዛሬ ሐሙስ ያወጡት የተባበሩት አረብ ኤሚሬቶች፣ ዮርዳኖስ፣ ባህሬን፣ ሳውዲ አረቢያ፣ ኦማር፣ ካታር፣ ኩዌት፣ ግብፅና የሞሮኮ የውጭ ጉዳይ ሚኒስትሮች ናቸው።

ሚኒስትሮቹ በመግለጫቸው በእስራኤል ከባድ የቦምብ ድባብ ድብደባ ስር በምትገኘው ጋዛ ሲቪሎች ኢላማ ማድረግ ማድረግና የዓለም አቀፉን ሕግ በኃይል መጣስ ያሉትን የእስራኤልን ድርጊት አውግዘዋል።

የአረብ ሀገራት ሚኒስትሮቹ በመግለጫቸው እስራኤል እንደ ኤሮፓ አቆጣጠር ጥቅምት ሰባት በሐማስ ከተፈጸመባት ጥቃት በኋላ ራስን እንደ መከላከል መብት በመቁጠር የፍልስጤማውያንን መብት ችላ ማለቷ አግባብ አይደለም ብለዋል። በማዕከላዊ ጋዛ ቡርጂ የመጠለያ ካምፕና ምስራቅ ቃራራ መንደር የሚገኙ ነዋሪዎች እስራኤል ሌሊቱን ባደረሰችው ጥቃት ከባድ የታንክ ድብደባ ሲወርድባቸው ማደሩን ተናግረዋል።

በኒጀር ከሶስት ወራት በፊት የተካሄደውን ወታደራዊ የመፈንቅለ መንግስት ተከትሎ በተጣለው የኢኮኖሚ ማዕቀብ የኒጀር ነዋሪ ቤተሰቦች ከፍተኛ ችግር ላይ መሆናቸውን ተናገሩ።

ምግብና ሌሎች እርዳታዎችን የጫኑ ተሽከርካሪዎች ከድንበር ውጪ ተዘግቶባቸው መቆማቸው ሲነገር ነዋሪዎች የምግብ ዋጋ በከፍተኛ ደረጃ ጨምሯል ሲሉ ለአሶሲዬትድ ፕሬስ ተናግረዋል። እስካሁን ድረስ የቀጠለው ማዕቀብ የሶስት ዓመት የሽግግር ጊዜ በመሰረተው ወታደራዊ መንግስት ላይ ምንም ተጽዕኖ አለማሳደሩ ተመልክቷል። አንዳንድ የወታደራዊ መንግስት ደጋፊዎች ማዕቀቡን ሊከፈል የሚገባ ተገቢ መስዋዕትነት ነው ሲሉ እንደሚጠሩት ዘገባው አመልክቷል።

ሌሎች የምግብ ዋጋ ብቻ ሳይሆን እንደ ትምህርት ቤት መማሪያ ቁሳቁሶች የመሳሰሉት ሳይቀሩ ዋጋቸው በእጥፍ መጨመሩን ተናግረዋል። አጎራባቾቿ በሙሉ ድንበሮቻቸውን የጠረቀሙባት ወደብ አልባዋ ኒጀር በዓለም እጅግ ድሀ ከሆኑ ሀገሮች አንዷ መሆኑ ተመልክተዋል። አገሪቱ ከውጭ ታገኝ የነበረው የበጀት ድጎማ

አርባ ከመቶ ቀንሷል። እንደ ናይጄሪያ የመሳሰሉ ጎረቤት አገሮች ወደ ኒጀር የሚገባውን የኤሌክትሪክ ኃይልና ሌሎች መሰረተ ልማቶችን በማቋረጣቸው በአገሪቱ ነዋሪዎች ላይ ከፍተኛ ጉዳት እየደረሰ መሆኑ ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

በሜክሲኮ ኦቲስ የተባለው ከባድ ዝናብና አውሎ ነፋስ ቢያንስ 27 ሰዎችን ሲገድል ሌሎች አራት ሰዎች ደብዛቸው መጥፋቱን የሜክሲኮ መንግስት ዛሬ ሐሙስ አስታውቋል። እስከ ዛሬ አገሪቱን ከመቱት አውሎ ነፋሶች እጅግ ከባድ መሆኑ የተነገረለት ኦቲስ በአካፑልኮ የፓሲፊክ ባህር ዳርቻ መዝናኛዎች አካባቢ የደረሰው ቀደም ብሎ ትናንት ረቡዕ መሆኑ ተነግሯል። የሀገሪቱ ፕሬዚደንት አንድሬስ ማኑኤል ሎፔዝ

አብራዶር መንግስት አካፑልኮን ባወደመውና ደረጃ አምስት በተሰጠው ከፍተኛ ዝናብና አውሎ ንፋስ ወይም ኦቲስ ክፉኛ የተመቱትን አካባቢዎች እንደገና ለማቋቋም ጥረት እያደረገ መሆኑን ገልጸዋል። ኦቲስ ያስከተለውን ጎርፍ ጎዳናዎችን ሲያጥለቀልቅ፣ ከባዱ አውሎ ንፋስ ደግሞ የቤቶችና የሆቴሎችን ጣራ በመነቃቀል የመገናኛ መስመሮችን የመንገድና የአየር ተደራሽነትን ማቋረጡ ተነግረዋል። ወደ 300 ሺህ የሚጠጉ የአካባቢ ነዋሪዎች የኤሌክትሪክ ኃይል የሌለ

ላቸው መሆኑም ተጠቅሷል። በመጨረሻም ዚምባብዌ ውስጥ ባለፈው ቅዳሜ በተካሄደው የምርጫ ቅስቀሳ ወቅት ምክትል ፕሬዚደንቱ ኬምቦ ማህዲ ሲወድቁ የሚያሳየውን ፎቶግራፍና የቪዲዮ ምስል ጋዜጠኞች እንዲሰርዙ በደህንነት ባለስልጣናት መታዘዛቸውን ዓለም አቀፍ የጋዜጠኞች መብት ተመልካቾችና በዚምባብዌ የሚገኙ ጋዜጠኞች ተቃወሙ።

በጉቱ ክፍለ ሀገር በዛኑ ፒኤፍ የድጋፍ ሰልፍ ላይ የታየውን የምክትል ፕሬዚደንት የመውደቅ ክስተት ለማፈን የደህንነት አባላት የጋዜጠኞችን ተንቀሳቃሽ ስልኮች ሳይቀር ወዲያውኑ መሰብሰባቸው ተነግሯል። ምክትል ፕሬዚደንቱ ሞሃዲ ለሕክምና ወዳልታወቀ ቦታ በአውሮፕላን የተወሰዱ ሲሆን የደህንነት ኃላፊው ጋዜጠኞችን በመሰብሰብ የክስተቱን ቅጂዎች እንዲያጠፉ ትዕዛዝ ማስተላለፋቸው ታውቋል። ጋዜጠኞችም የቀረሱትን

ቅጂዎች ከግሉም ሆነ ከመንግስት ሚዲያዎች ለመሰረዝ መገደዳቸው ተገልጸዋል። የዝምባብዌ ጋዜጠኞች ህብረት ዋና ጸሐፊ ህሎንግዌን ድርጊቱን የጋዜጠኝነትና ህገ መንግስታዊ መብቶችን ያላከበረ አሳዛኝ ድርጊት ነው ሲሉ፣ ሌሎች የጋዜጠኞችና የመብት ተሟጋቾች ድርጊቱን የሀሳብ ነጻነትን መብት የሚጎዳ ነው ብለውታል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከምሽቱ ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ

ደረጀ፣ ደስታን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። መሰናዳውን በመምራት ኤደን ገረመው፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በመከወን እንዲሁም ደግሞ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ግርማ ደገፋና ሲሳይ አሸናፊ የምስልና ድምጽ

ቅንብሩን በመከወን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ወደያዝነው አብይ ርዕስ እንሻገር። ኢትዮጵያ ፍላጎቶቿን ለማሟላት ወደ ጦርነት እንደማትገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ በተከበረው የመከላከያ ሰራዊት ቀን ባደረጉት ንግግር ኢትዮጵያ የባህር በር እንደሚያስፈልጋት በቅርቡ ያደረጉት ንግግር ከወረራ ጋር በተያያዘ ስጋት

መፍጠሩን ጠቅሰዋል። ይሁን እንጂ ፍላጎቶቻችንን ለማሳካት ወንድሞቻችን ላይ ቃታ አነስብም ሲሉ ተናግረዋል። የጠቅላይ ሚኒስትሩ የዛሬ ንግግር የኢትዮጵያ የውስጥ ችግሮች በድርድር እንዲፈቱም ጥሪ የቀረበበት ነው። ኬኔዲ አባተ ዝርዝር ዘገባ አለው።

ዛሬ ሐሙስ ጥቅምት 15 ቀን 2016 ዓ ም በአዲስ አበባ መስቀል አደባባይ የመከላከያ ቀንን ለማክበር ለተሰበሰቡ በሺዎች የሚቆጠሩ የሰራዊቱ አባላትና የከተማዋ ነዋሪዎች ከቅርብ ጊዜ ጀምሮ ኢትዮጵያ በአንዳንድ ጉዳዮች ውይይት ያስፈልገናል የሚል ጥያቄ ስታነሳ ወረራ ሊካሄድ ይችላል የሚል ስጋት እንደሚደመጥ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ ጥያቄዋን በኃይል የመመለስ ፍላጎት እንደሌላትም አክለዋል። ኢትዮጵያ በኃይልና በወረራ

ማሳካት የምትፈልገው አንዳች ነገር የለም። ለጋራ ጥቅም፣ ለጋራ እድገት፣ ለጋራ ብልጽግና ሁሉም አሸናፊ የሚያደርጉ ጉዳዮች ከወንድሞቻችን ጋር ተወያይተን የጋራ ጥቅም የምናስከብር እንጂ በኃይል ፍላጎቶቻችን ለማሳካት ወንድሞቻችን ላይ ቃታ የምንሰነዝር እንዳልሆን በአጽንኦት ላረጋግጥላችሁ

ከባህር በር ጥያቄ ጋር በተያያዘ ለሕዝብ ተወካዮች ምክር ቤት አባላት ከሁለት ሳምንት በፊት በሰጡት እና በቴሌቪዥን በተላለፈ አንድ ማብራሪያ ላይ ቀይ ባህርና አባይ ኢትዮጵያን እንደሚበይኑ የተናገሩት ጠቅላይ ሚኒስትር አብይ

ሀገሪቱ ወደብ እንደሚያስፈልጋት ሲናገሩ ተደምጠዋል። በሰላም አብረን መኖር የምንሻ ከሆነ አንዳችን ከሌላችን የምንጋራበትን መንገድ መፈለግ አለብን ብለዋል። ጉዳዩ በድርድር እልባት ካላገኘ ወደፊት የግጭት መንስኤ ሊሆን እንደሚችልም ጠቅሰው የኢትዮጵያ፣ የኤርትራ፣ የጅቡቲና የሶማሊያ መሪዎች እንነጋገር የሚል መልእክት አስተላልፈው ነበር። በተለይም ከኤርትራ ጋራ ከሚታየው ውጥረት አንጻር ይኸው ንግግራቸው በታዛቢዎች ዘንድ አሳሳቢ አሳሳቢና የመወያያ አጀንዳ ሆኖ ቆይቷል።

የኤርትራ መንግስትም ጥቅምት አምስት ባወጣው መግለጫ በቅርብ ጊዜ ስለ ውሃ፣ ስለ ባህርና ተዛማጅ ጉዳዮች እየተሰሙ ያሉ ንግግሮች ከመጠን በላይ ናቸው ካለ በኋላ

ጉዳዩ የሚመለከታቸውን ሁሉ ግራ ጋብቷል ብሏል። የጠቅላይ ሚኒስትሩን ንግግር በቀጥታ ያልገለጸችው ኤርትራ እንደዚህ ወዳሉ መንገዶችና መድረኮች አልሳብም ማለቷም ይታወሳል። የዛሬው የጠቅላይ ሚኒስትሩ ንግግር ታዲያ በአካባቢው አገራት የተከሰቱ ስጋቶችን ሊያረግብ የሚችል እንደሆነ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር ሞሐመድ ሰይድ ለአሜሪካ ድምጽ በሰጡት አስተያየት ተናግረዋል። ያሉበትን መንገድ በዚህ አይነት እንዳልሆነና

ነገር ግን ከቀጠናው ሀገራቶች ጋር በንግግር እንደሚፈቱ ዛሬ ግልጽ አድርገዋል። ይሄ ግልጽ ማድረጋቸው ምናልባት የቀጠናው ሀገራቶችን የተወሰነ ደረጃ ነገሩ እንዲረግብ ያደርገዋል። ኦልሬዲ ግን እነሱ ያንን የቀይ ባህሩን አካባቢ ሴኪውር የማድረግ ደህንነቱን የመጠበቅ በሚል አንድ ማዕቀፍ ውስጥ እንደገቡ ግልጽ ነው። በዛ አይነት ማዕቀፍ እንደገና ያንን ማዕቀፍ

የበለጠ ሊያጋግሉት ይችላሉ እና መነጋገራቸው እንግዲህ የሚጠበቅ ነው። እና በዛህ አይነት ሁኔታ ዛሬ የተሰጠው መግለጃ ግን በፍጹም ኢትዮጵያ በዛ አይነት ጎዳና ላይ እንዳልነበረች የሚያሳይ ነው።

በዛሬው የመከላከያ ቀን ክብረ በዓል ላይ የሰራዊቱ ልዩ ልዩ ክፍሎች ወታደራዊ ሰልፍ አድርገዋል። 300 ኪሎ ሜትር የሚምዘገዘግ ነው የተባለ ሚሳይልን ጨምሮ ሰራዊቱ የታጠቃቸው የተለያዩ የጦር መሣሪያዎችና ቁሳቁሶችም ለእይታ ቀርበዋል። 116ኛው የመከላከያ ቀን በሚል የተከበረው ኢትዮጵያ በዘመናዊ መልኩ

የመከላከያ ሰራዊትን ያደራጀችው በዳግማዊ ምኒልክ ዘመነ መንግስት ጥቅምት 151900 ዓ ም መሆኑን መነሻ ተደርጎ እንደሆነ በዝግጅቱ ላይ ተገልጿል። በዓሉ እየተከበረ ያለው የመከላከያ ሰራዊቱ በአማራና ኦሮሚያ ክልሎች የተለያዩ አካባቢዎች ከታጣቂዎች ጋር ውጊያ እያደረጉ በሚገኙበት ወቅት ነው። በተለይ በአማራ ክልል ከፋኖ ታጣቂዎች ጋር እየተደረገ ባለው ውጊያ ደብረ ብርሃን፣ ፍኖተ ሰላምና ቡሬን ጨምሮ በተለያዩ አካባቢዎች የመንግስት የጸጥታ ኃይሎች በከባድ

መሳሪያ ጭምር በፈጸሙት ጥቃት በርካታ ሰላማዊ ሰዎች መገደላቸውን የሚያሳዩ ማስረጃዎች ማግኘቱን የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጹ ይታወቃል። በኢትዮጵያ ያሉ በግጭት የተደገፉ እንቅስቃሴዎች ሀገርንና የመከላከያ ሰራዊት ተቋምን የማፍረስ ጥረት አካል እንደሆኑ ዛሬ በንግግራቸው ያነሱት ጠቅላይ ሚኒስትር አብይ የውስጥ ችግሮች በድርድር እንዲፈቱ ጥሪ አቅርበዋል። ይህን የተከበረ ሀገር እና ተቋም ማጽናት፣ መጠበቅ

ልዩነት ካለን በንግግር፣ በውይይት በድርድር መፍታት መለመድ ይኖርበታል። ወንድም ወንድሙን እየገደለ መቀጠል የለበትም። በውጊያ ከማሸነፍ በእጅጉ የላቀው በሰላም ማሸነፍ ስለሆነ መላው የኢትዮጵያ ኃይል በሰላም፣ በድርድር በውይይት ኢትዮጵያን ለማጽናትና በጋራችን ታላቅ ሀገር ለልጆቻችን ለማሸጋገር የምንተጋ እንድንሆን አደራ

ዘላቸው ወዳለ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ኢትዮጵያ ከተለያዩ የውስጥና የውጭ ኃይሎች የመፍረስ አደጋ እንደተጋረጠባት በተደጋጋሚ በጠቀሱበት ንግግራቸው የውስጥ ችግሮች በንግግር መፈታት እንዳለባቸው አሳስበዋል። ኢትዮጵያውያን የውስጥ ችግሮቻቸውን ባዕዳንን ሳያስገቡ ራሳቸው ተነጋግረው የሚፈቱበትን መንገድ እስካልተከተሉ ድረስ ጠላቶቻችን

ገንዘብና ትጥቅ በማቀበል በአማራ ክልል ሰሜን ጎንደር ዞን በጃናሞራ ሞራ ወረዳ 38 ቀበሌዎች በሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ውስጥ ከ17 ሺህ በላይ ተማሪዎች ትምህርታቸውን

አድማጭ ተመልካቾቻችን በቅድሚያ የሰማችሁት የዕለቱን አብይ ርዕስ ነበረ። አብይ ርዕሳችን ተጠናቋል። ወደ ትንታኔው መጽሔት ከመሻገራችን በፊት ስርጭታችን እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው ስቱዲዮ አስራ ስምንት ነው። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን።

የትንታኔው መጽሄት ይቀጥላል። በጃን አሞራ ወረዳ በረሃብ ምክንያት ከ12 ሺ በላይ ተማሪዎች ትምህርታቸውን አቋረጡ። በአማራ ክልል በሰሜን ጎንደር ዞን በጃን አሞራ ወረዳ ዘንድሮ በተከሰተው ድርቅ ምክንያት ከ12 ሺ በላይ ተማሪዎች ትምህርታቸውን እንዳቋረጡ ነው የተገለጸው። የወረዳው አስተዳዳሪ ተወካይና የትምህርት ጽህፈት ቤት ኃላፊ አቶ ሀብታሙ ሀይኑ ዛሬ ሐሙስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በወረዳው በ38 ቀበሌዎች ባሉ ትምህርት ቤቶች ይማሩ ከነበ

የነበሩ 17 ሺህ ተማሪዎች ውስጥ ዘንድሮ በትምህርት ገበታቸው መገኘት የቻሉት አምስት ሺህ ያህሉ ብቻ እንደሆኑ አስታውቋል። በዚህ ዙሪያ አስቴር ምስከናው ዝርዝር ዘገባ አላት።

በአማራ ክልል ሰሜን ጎንደር ዞን በጃና ሞራ ወረዳ 38 ቀበሌዎች በሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ውስጥ ከ17 ሺ በላይ ተማሪዎች ትምህርታቸውን ሲከታተሉ እንደነበር የወረዳው ተወካይ አስተዳዳሪና የትምህርት ጽሕፈት ቤት ኃላፊ አቶ ሀብታሙ ሀይሉ ይናገራሉ። ሆኖም ዘንድሮ በዝናብ እጥረት ምክንያት በአካባቢው ባጋጠመው ድርቅ በሺዎች የሚቆጠሩ ተማሪዎች ትምህርታቸውን ለማቋረጥ እንደተገደዱ

አቶ ሀብታሙ ዛሬ ለአሜሪካ ድምፅ አስታውቀዋል። በእነዚህ በአስራ ሶስት ቀበሌዎች ሁለተኛ ደረጃ ትምህርት ቤቶች እና ሰላሳ ስምንት አንደኛ ደረጃ ትምህርት ቤቶች አሉ። በእነዚህ ትምህርት ቤቶች ውስጥ ወደ አስራ ሰባት ሺ ሶስት መቶ ሀምሳ ስምንት ተማሪዎች ይገኛሉ። ከእነዚህ ተማሪዎች ውስጥ ወደ ትምህርት ቤት ገበታ ገብተው ትምህርታቸውን እየተከታተሉ ያሉት አምስት ሺ ሰላሳ ሶስት የሚሆኑት ብቻ ናቸው።

አስራ ሁለት ሶስት መቶ ሀያ አምስት የሚሆኑት ተማሪዎች ተመዝግበው ወደ መማር ማስተማሩ ውስጥ ያልገቡ፣ ማለት ከወላጆች ጋር ስንነጋገር የምግብ እጥረቱ አንድ ተጽዕኖ ነው። ሁለተኛ የትምህርት ቁሳቁስ ወይም ግባት መግዣ ነገር የለለን። ስለዚህ የተቻለ የተማሪዎች ምገባ ነገር ቢመቻች፣ ያልሆነ ደግሞ የትምህርት ቁሳቁስ እንኳን የሚያግዘን አካል ካላገኘን ተማሪዎችን ማስገባት አንችልም የሚሉ

ምላሾችን ነው እየሰጡን ያለ። አርሶ አደር እንዳለ ተገኝ በጃና ሞራ ወረዳ ክልል እየተባለ የሚጠራው ቀበሌ ነዋሪ ናቸው። የአስራ ሁለተኛ የስምንተኛና የአምስተኛ ክፍል ተማሪዎች የሆኑ ልጆች እንዳሏቸው

የሚናገሩት አርሶ አደሩ ዘንድሮ ሶስቱንም ልጆቻቸውን ወደ ትምህርት ቤት አለመላካቸውን ይገልጻሉ። በዚህ አመት በወረዳው የተከሰተውን ድርቅ በዋና መንስኤነት ጠቅሰው ያስረዳሉ። ወደ ትምህርት ቤት ልጆች የማንልከው ማልዳም ቁርስ የሚሰሩት የለን፣ ተምርት ሰው የለን። በዚህ ጉዳይ ግን ያው ወላጆቹ ስለተቸገርን ተማሪው ማንሄድም የሚል ጉዳይ በዚህ ነው። ሶስት ተማሪዎች አሉ። አንዲቱ አስራ ሁለት ናት፣ አንዲቱ የስምንት አንዷ የአምስት ነው። አንዱ ወንድ ነው።

እና ሶስቱ ነው የማስተምር የመማር ፍላጎት አላቸው። አሁንማ የለም። ወደ ስማ ነበራቸው አሁንማ ለመማር አሁ ምራው ቀዘቀዘ እንዲያው ረሀቡም ሲጫናቸው ጎራ ናቸው ወደኋላ ተመለሰና ያው ስደት እንተምኝ ወዴት እነት ይላሉ። አሁን ወዳለ ሀገር ወደ አዲስ አበባ ወዲ ወደ ባህር ዳር የሚባለው አገር በወረዳ ወደ ጎጃ የሚባለው ነው። በክልል አንደኛ ደረጃ ትምህርት ቤት የስምንተኛ ሀ ክፍል ተማሪ የሆነው ልጃቸው ተማሪ አምላኬ እንዳለ

የደረጃ ተማሪ እንደሆነና የሕክምና ዶክተር የመሆን ራዕይ እንዳለው ይናገራል። ግን አሁን ያለ ትምህርት በመቀመጡ አካባቢውን ለመልቀቅ እያሰበ እንደሆነ ይገልጻል። ደፍተርም የለንም፣ እስክሪብቶም የለንም፣ ያው የምንበላው ምግብ የለንም፣ ውሃ የምንጠጣውም የለንም። ያው ይህ ሶስት ሰዓት ሁለት ሰዓት ምንጀም ነው ትንሽ ሰው እየተፋጀ በትንሽ ርቃ መጥቶ ያችንም የምንጠጣው ያው የምንታጠው ምንለው የለን የምንበላው ስለሌለ ለትምህርት ቤት በጣም መንጣት አንችልም። ከዛሬ አንድም ሰወጣ ነበር አሁን

ወላጆች ልጆቻቸውን ወደ ትምህርት ገበታቸው የማይልኩበት ምክንያት ከረሀብ ጋር ረዥም መንገድ መጓዝ እንደማይችሉ ስለ ሰጉ ነው ይላሉ። በጉድኝቴ ያ ሶስት ትምህርት ቤቶች አሉ። ከሶስቱ ትምህርት ቤቶች ውስጥ አንድ ሶስት መቶ አምሳ ሰባት ተማሪዎች ምግብ ነበር በዘንድሮ የትምህርት ይዘናል ከፍተኛ የሆነ የድርቅ አደጋ ደርሷል። ይ አካባቢ እና በዚህ ምክንያት በመንባባቸው መሆኑን ከፍተኛ የሆነ ተጽኖ ፈጥሮብናል። ተማሪዎች በአግባቡ ትምህርት ቤት እየመጡ አደለም። ትምህርት ቤት ቢመጡም በአግባቡ አደለም ትምህርቱን

አክቲቭ ላደለ ማክ እንደሚያደርጉት ክላሱ እና እንደገና ተማሪዎቹ የትምህርት መሳሪያ አቅርቦቶችን ድ በአግባቡ ይዘ ማልቶ አደለ አንዳንድ ደብተር ብቻ ነው ተማሪዎች ትምህርት ቤት ዘመጡ ከፍተኛ የሆነ ተጽዕኖ ፈጥሯል። በኖርማል ማስተማሩ ዙሪያ አንድ ክፍል ውስጠን ስንት ተማሪ ነው በአሁኑ ሰዓት እየተማረ ያለው? እኛ በምደባ ደረጃ እስከ ስልሳ ተማሪዎች ነው የምደባችን፣ ግን ኖርማሌ ከአስር የማይበል ተማሪ ነው በክፍል ውስጥ እየዋለ ያለ

መታ፣ ከተባለ ሀያ ተማሪ በክላስ ውስጥ ሊሆን ይችላል። በመንገድ ራቅ ያለም ስላለ እስከ አንድ ሰዓት ከምናምን ርቀት ያለው እግር ጉዞ ያለበት ሰፈር አለና በአግባቡ ትምህርት ቤት መተው ብለው ከሰዓት አይደለም ወደ ቤታቸው የሚመለሱ እና ከዚህ ከዚህ አንጻር ከፍተኛ የሆነ ተጽዕኖ ስለፈጠረባቸው ወላጆች ልጆቻቸው የሚወስድ ፍላጎት የላቸውም። ትምህርት ቤቱ ሩቅ ነው ማለት ነው። እስከ አንድ ሰዓት ከሩቅ ተኩል አካባቢ የሚወስድ መንገድ አለ

መንገድም ከርከት ስላለው ከዛ አንጻር ያው ተማሪዎች ደርሶ የመልስ አቅማቸው ደቀማ ነው። ምክንያት የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የሕዝብ ግንኙነት ኃላፊ አቶ ብርሃኑ ዘውዱ

የፌዴራልም ሆነ የክልል መንግስታት ወደ ወረዳው የእርዳታ እህል እያጓጓዙ እንደሆነ አረጋግጠዋል። ሆኖም የወቅቱ የጸጥታ ችግር ለተጎጂዎቹ እንዳይደርስ አድርጎታል ብለዋል። ከተማሪዎቹ ጋር የተያያዘው ከዚህ ተፋሳሰ ያሉ ቀበሌያችን ሙሉ ሲሆን እዛ አካባቢ ምግብ ብቻ ሳይሆን ውሃ ያስፈልጋል። ውሃ የላቸውም፣ እና ውሃ መኖር አለበት

መኑ እና ሌሎችም መኖ ስላለባቸው የአሁኑ ብቻ ሳይሆን በቀጣይ እየባሰ ስለሚሄድ እሱም በተገቢው ሁሉን አቀፍ በሆነ መልኩ ምላሽ ለመስጠት በክልል ደረጃ ዕቅድ እየታቀደ ነው። ከዛ በኋላ ለሁሉም ይቀርብና ና ምላሽ በተሟላ መልኩ ይደረጋል ማለት ነው። ለአሁኑ ግን የተመደቡ የአንድ ዙር ድጋፍ እየገባላቸው ነው ያለ

በጃናሞራ ወረዳ ከ230 ሺህ ሕዝብ በላይ የሚኖር ሲሆን በወረዳው ባሉ 38 ቀበሌዎች ውስጥ 17358 ተማሪዎች ይገኛሉ። ዘንድሮ ድርቆ ባስከተለው ጉዳት ግን 12325 ተማሪዎች ትምህርታቸውን እንዳቋረጡ የትምህርት ጽህፈት ቤቱ መረጃ ያሳያል።

ባለፈው መስከረም ወር የሁለት ሰዎች ህይወት ድርቅ ባስከተለው ጽኑ ረሃብ ምክንያት እንዳለፈ የወረዳውን የመንግስት ኮሚኒኬሽን ጉዳዮች ኃላፊን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ አስቴር

በመቀጠል ደግሞ የምናልፈው በዚህ በዩናይትድ ስቴትስ ወዳሉ ሀገራዊ ጉዳዮችን ወደምንቃኝበት ዘገባ ነው። በዩናይትድ ስቴትስ ምክር ቤት ከሳምንታት ትግል በኋላ ሪፐብሊካኑ ማይክ ጆንሰን ቀጣዩ የምክር ቤቱ አፈ ጉባኤ ሆነው እንዲያገለግሉ ተመርጠዋል። በዩናይትድ ስቴትስ ምክር ቤት አቅራቢያ የምትገኘው ባልደረባ ስመኝሽ ቆየ በዚህ ምርጫ ዙሪያና እንዲሁም ደግሞ ቀዳሚ የአሜሪካ ዜናዎችን ልታጋራን በመስመር ላይ ትገኛለች። ስመኝሽ እንደምን ዋልሽ?

እንደምንዋልሽ ኤደን፣ እንግዲህ እኛ እንደምንዋልሽ የምንባባለው በዚህ በዋሽንግተን ሰዓት አቆጣጠር ከሰዓት ስለሆነ ነው። ወደ ቀጥታ ወደ ዘገባችንና ወደ ጥያቄና መልሳችን እንሻገር። ከደቡብ ሉዚያና ግዛት የመጡት ማይክ ጆንሰን በአሜሪካ ፖለቲካ እምብዛም የሚታወቁ ግለሰብ አይደሉም። ሆኖም ግን ቀጣዩ የአሜሪካ ምክር ቤት አፈ ጉባኤ ሆነው ሊያገለግሉ ትናንትና ተመርጠዋል። እኚህ ሰው ማን ናቸው?

እንዳልሹ ኤደን፣ እኛ እዚህ ያለነው ዋሽንግተን ዲሲ ስለሆነ ነው እንደምንዋልሽ የተባባል ነው። ለኢትዮጵያ አድማጮቻችንና ና ተመልካቾቻችን እንደምናመሻችሁ። እንዳልሹ ሀያ ሁለት ቀናትን ከፈጀ ከፍተኛ ትግል ና እልህ አስጨራሽ ሂደት በኋላ ሪፐብሊካኑ ማይክ ጆንሰን የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ሆነው ተመርጠዋል። በእርግጥ ማይክ ጆንሰን የሪፐብሊካን ፓርቲው ቀዳሚ ምርጫ አልነበሩም። እጅግ ሽኩቻ በበዛበት ፖለቲካ ውስጥ

አራተኛ እጩ ሆኖ ነው የመጡት። ሆኖም የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊ መሆናቸው የሚነገርላቸው ጆንሰን ሁለት መቶ ሀያ ድምጽ በማግኘት ከፕሬዚዳንቱ ቀጥሎ ያለው ከፍተኛ የስልጣን እርከ መሆኑ የሚነገርለትን ስልጣን መቆጣጠር ችለዋል።

ማናቸው ለሚለው ጥያቄ እንግዲህ ጆንሰን በሕገ መንግስት በተለይ ዙሪያ ጠበቃ ሆነው ነው ስራቸውን የጀመሩት። በተለይ በተለያዩ ሚዲያዎች ላይ ደግሞ ወግ አጥባቂ አስተያየቶችን መስጠት ከመጀመራቸው በፊት ደግሞ የዩኒቨርስቲ መምህር ሆነው አገልግለዋል። ጆንሰን በተለይ ሃይማኖተኛ በመሆናቸው እና ጽኑ አቋም ያላቸው ሰው በመሆናቸው ነው የሚታወቁት። እንግዲህ ከሳቸው በፊት እንደነበሩ የፖለቲካ አመራሮችን የፈተኑ ከኃላፊነት

እንዲነሱ ያደረሱ የተለያዩ ችግሮች እሳቸውንም ከፊታቸው ይጠብቋቸዋል። እስቲ እነዚህ ተግዳሮቶችና ፈተናዎች ምንድን ናቸው? እንዲሁም ደግሞ በአሁኑ ሰዓት ዩናይትድ ስቴትስን እያስተዳደረ የሚገኘው የባይደን አስተዳደር በእሳቸው መመረጥ ዙሪያ ያለው አስተያየትስ ምን ይመስላል?

ኤደን ብዙ ፈተናዎች ይጠብቋቸዋል። እንግዲህ ቅድም እንዳልኩት በምክር ቤት ውስጥ ከአስር አመት በታች ያነሰ ጊዜ ነው ያገለገሉት። እምብዛም የሚታወቁ ፖለቲከኛ አይደሉም። በተለይ ግን ኬቨን ማካርቲ ስልጣን ከለቀቁ ጊዜ በኋላ ያሉትን የሳምንታት የተፈጠረውን በምክር ቤት ውስጥ የተፈጠረውን የስራ ክፍተት ለማሟላት በሚደረገው የምክር ቤቱ ሩጫ፣ እንዲሁም ደግሞ ምክር ቤቱ ላይ በተደቀኑ የተለያዩ ፈተናዎች ዙሪያ የመምራት ብቃታቸው የሚታይበት ጊዜ ነው እንግዲህ እንደሚታወቀው

ያው ምክር ቤቱ የዩናይትድ ስቴትስን በጀት ገና አላጸደቀም። ፕሬዚዳንቱ ለእስራኤልና ለዩክሬን ወታደራዊና ሰብአዊ ድጋፍ ለማድረግ ተጨማሪ አንድ መቶ አምስት ቢሊዮን ዶላር ነው የጠየቁት።

ጆንሰን በእርግጥ ከሀማስ ጋር ለሚደረገው ጦርነት ለእስራኤል ድጋፍ መደረግ አለበት በሚለው ያምናሉ። ለዩክሬን ተጨማሪ ድጋፍ በማድረግ ዙሪያ ግን እምብዛም ፍላጎት አላሳዩም። ከዛ ሌላ ሪፐብሊካኖች በባይደን ልጅ ከንግድ ግንኙነቶች ጋር ባላቸው ጉዳዮች ምክንያት ባይደንን ከስልጣን የማንሳቱ ሂደትም በአስቸኳይ እንዲጀመር ይፈልጋሉ።

እነዚህ የሚጠብቋቸው ችግሮች ናቸው። ከዲሞክራትና ከሪፐብሊካን የሚነሱ አስተያየቶች ዙሪያ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሚደነቁ መሪ ናቸው፣ ያኮሩናል በማለት ነው አስተያየታቸውን የሰጡት። ማካርቲ ከስልጣን እንዲነሱ ግፊት ያደርጉ የነበሩት ማት ጌዝም አሁን ነገሮችን ጉዳዮችን የምናስፈጽምበት ጊዜ ላይ እንገኛለን በማለት በጆንሰን ላይ ያላቸውን እምነት ነው የገለጹት። በዲሞክራቶቹ በኩል በእርግጥ ፕሬዚዳንት

ፕሬዚዳንት ባይደን ለጆንሰን የእንኳን ደስ አለዎት መልእክት አስተላልፈውላቸዋል። ከዛ በተጨማሪ ግን ለእስራኤልና ለዩክሬን የሚደረገውን ድጋፍ በማድረግ ኃላፊነታችንን እንወጣ የሚል መልእክትም አስተላልፈዋል። በአጠቃላይ የዲሞክራቶቹን አስተያየት ስንመለከት ግን ወደ ትችት ነው ያመሩት። በተለይ ጆንሰን በጽንስ በማቋረጥ ዙሪያ ያላቸውን ተቃውሞ አስመልክቶ እንደ አውሮፓውያን አቆጣጠር በ2020 የተካሄደውን ምርጫ ፕሬዚዳንት ትራምፕ ለመቀልበስ አድርገውታል በተባለው ጥረት

ገፍ እና በሌሎች ወግ አጥባቂ አቋማቸውም እየተቿቸው ይገኛሉ። በዋናነት ግን የአሜሪካ በጀት አልጸደቅም፣ በዛ ዙሪያ ቀዳሚ የሚሆን ፈተና ይጠብቃቸዋል። እንግዲህ ትግሉ የሚቀጥል ነው የሚሆነው። ብዙ ጉዳዮች አሉ በሁለቱ መካከል። ከመለያየታችን በፊት በዚህ በዩናይትድ ስቴትስ ዛሬ የተሰማ ሌላ አስደንጋጭ ዜና አለ። በሜን ግዛት ውስጥ በተፈጸመ የጅምላ ተኩስ ምክንያት አስራ ስድስት ሰዎች ህይወታቸውን አጥተዋል። ስለ ሱስ የምትይም ነገር አለ

ልክነሽ ሄደን እንዳልሹ፣ በሜይን ግዛት ሌዊስተን ከተማ ውስጥ በሚገኝ አንድ ቡና ቤትና የቦሊንግ መጫወቻ የስፖርት ማዕከል ውስጥ በተደረገ የጀምላ ተኩስ የተገደሉት ሰዎች ሀያ ሁለት መድረሳቸው ነው እንደውም እየተነገረ ያለው። በጣም በርካታ ቁጥር ያላቸው ሰዎችም በዚህ ጥቃት ጉዳት ደርሶባቸዋል። ከዚህ ጥቃት ጋር በተያያዘ ጥቃቱን አድርሷል የተባለውን ግለሰብ ለመያዝ በመቶ

የሚቆጠሩ ፖሊሶች በተለያዩ የሜን ግዛት አካባቢዎች ተሰማርተው እየፈለጉ ይገኛሉ። የዚህን ይህን ጥቃት አደረሰ የተባለውን ማንነት በተመለከተ ስሙ ሮበርት ካርድ የተሰኘ የአርባ አመት ግለሰብ ነው። የፖሊስ አባል እንደነበረም ነው የተነገረው። ከዛ በተጨማሪ አንዳንድ የሚዲያ ዘገባዎች

ካርድ የጦር መሳሪያዎች አሰልጣኝና በተጨማሪም የዩናይትድ ስቴትስ ተጠባባቂ ጦር አባል እንደነበረ ነው የተገለጸው። ሆኖም በቅርቡ የተለያዩ ድምጾችን መስማት ጨምሮ የአይምሮ ጤና እክል እንዳጋጠመው አስታውቆ ነበር። በጤና ማዕከል ውስጥም የሕክምና እርዳታ ሲደረግለት እንደነበረ ተገልጿል። እንግዲህ ፖሊስ የፍርድ ቤት ማዘዣ አውጥቶ በተለያዩ በስምንት ተደራራቢ ክሶች የሚፈለገውን ግለሰብ በማሰስ ላይ ነው ያለው።

እንግዲህ ይሄ ጉዳይ በተለይም በዩናይትድ ስቴትስ በተደጋጋሚ በጦር መሳሪያ የሚደርሱ የጅምላ ግድያዎች እየተበራከቱ መምጣታቸውን ተከትሎ የሪፐብሊካኑና ዴሞክራቶቹን የሚያወዛግብ ጉዳይ መሆኑን ይቀጥላል እንደሚቀጥል ተስፋ ይደረጋል። እንግዲህ ተመልካቾቻችን፣ አድማጭ ተመልካቾቻችን ስመኝሽ የቆየ ከአሜሪካ የዩናይትድ ስቴትስ የመወሰኛው ምክር ቤት አቅራቢያ በመሆን ስትዘግብልን ቆይታለች። ስመኝሽ በጣም ነው የማመሰግነው።

እኔም በጣም አመሰግናለሁ ኤደን። መልካም ምሽት አድማጭ ተመልካቾቻችን። እንግዲህ ወደ ሌሎች ዘገባዎች ነው የምንሻገረው። ከመሻገሪያው ሙዚቃ በኋላ ተመልሰን እንመጣለን።

የተባበሩት መንግስታት ድርጅት ባለስልጣናት ከትላንት በስቲያ ማክሰኞ እንዳስታወቁት የእስራኤል የአየር ጥቃትና የምድር ጦር ወረራ ስጋት ከጋዛ ሰርጥ አራት መቶ ሺህ የሚደርሱ ሰዎችን አፈናቅሏል ብለዋል። በእስራኤል ደቡባዊቷ የመዝናኛ ከተማ ኢላት የሚገኙ ሆቴሎችና የእንግዳ ማረፊያ ቤቶችም የሐማስን ጥቃት በሸሹ ሁለት መቶ ሺህ የሚጠጉ እስራኤላውያን ተሞልተዋል። የአይሁዳውያኑ መንግስት ለእነሱ መኖሪያ የሚሆን አስር የድንኳን ከተሞች እንዲገነባም በመገፋፋት ላይ

ይገኛሉ። ሊንዳ ግሪስቲን ከኢየሩሳሌም ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

በሂዝቦላ የሮኬት ጥቃትና ወረራ ምክንያት ከሊባኖስ ድንበር አቅራቢያ ቤታቸውን ለቀው ለወጡት እስራኤላውያን በቴላቪቭ ከተማ በሚገኘው ክፋር ማካቤ የንግድ ማዕከል ግቢ ውስጥ የድንኳን ከተማ ተዘጋጅተዋል። እስካሁን ድረስ ከደቡብ የሐማስ እና በሰሜን የሂዝቦላ ጥቃት የሸሹ ከ200 ሺህ ተፈናቃይ እስራኤላውያን መካከል አብዛኞቹ በመላ እስራኤል በሚገኙ ሆቴሎች ውስጥ ተቀምጠዋል። በዓለም ትልቁ የአይሁድ ስፖርትና የትምህርት ድርጅት

ዋና ስራ አስፈጻሚ አሚር ጊሲን በቴል አቪቭ አቅራቢያ የድንኳን ከተማ እንዲቋቋም ከረዱት መካከል አንዱ ናቸው። ይህ ከሰሜን እስራኤል ለተፈናቀሉ ሁለት መቶ ሰዎች መጠለያ እንዲያገኙ የተደረገ ሙከራ ነው። ለእነሱ በሚያምር ሁኔታ 30 ድንኳኖች ያቆምንላቸው በሚቻለው መጠን እዚህ ሆነው እንዲዝናኑ ያስችላቸዋል።

ተፈናቃይዋ የከብትስ ከረም ሻሎም ነዋሪ ብሩሪያ ካርኒ ሃዳስ እንዲህ ይላሉ። ብዙ ሰዎች አሁን በጣም ስለፈሩ እና በጣም ስለተጨነቁ ከሆቴሉ መውጣት እንኳን አይደፍሩም። ስለዚህ በድንኳን ውስጥ መኖር ጥበቃ ያልተደረገለትና እንዲሰማን የምንፈልገውን የደህንነት ስሜት ያልሰጠን ይመስላል።

በሰዎች ላይ ያለንን እምነት እንደገና ማጠንከር፣ ጥንካሬያችንን መልሰን መገንባት እና የደህንነት ስሜት እንዲሰማን ማድረግ አለብን።

በጋዛ በመቶ ሺዎች የሚቆጠሩ ፍልስጤማውያን በእስራኤል የጦር አውሮፕላኖች ከፍተኛ የቦምብ ድብደባ መሀል ቤታቸውን ለቀው ተሰደዋል። ይህን የሚያደርጉት እስራኤል የሚጠበቀው የምድር ጥቃት ወረራ ከመጀመሩ በፊት ወደ ደቡባዊ ጋዛ ሰርጥ እንዲሄዱ ባስጠነቀቀችው መሰረት ነው። በርካቶቹ የተባበሩት መንግስታት ድርጅት ባዘጋጀላቸው ድንኳኖች ውስጥ መኖር ከጀመሩ ከሁለት ሳምንት በላይ ሆነዋቸዋል። ሱጁድ ናጃም ተፈናቃይ የጋዛ ነዋሪ ናቸው።

ሰርሊ ኣናሃን ብልኼማ ትስ አያም እዚህ ድንኳን ውስጥ ለዘጠኝ ቀናት ቆይቻለሁ። ልጆቼን እንኳን ማጠብ አልችልም።

ውሃ የለኝም፣ ለመታጠብ ቦታ የለኝም፣ ንጹህ ልብስ አላገኘሁም። ለልጆቼ ይጨነቃለሁ። ትልቁ ልጄ አስም አለበት። ሳልና የአፍንጫ መታፈን ለሊት ለሊት ያስቸግረዋል። በእስራኤልና በሐማስ መካከል ያለው ጦርነት በቅርቡ የሚያበቃ ስለመሆኑ ምልክት አላሳየም። ይህ ማለት በሺዎች በሚቆጠሩ ሁለቱ ወገኖች መካከል አንድ የሚያመሳስላቸው ነገር አለ። ቀዝቃዛውን ክረምት በድንኳን ውስጥ ለማሳለፍ እየተዘጋጁ ነው።

እስራኤል የአልጀዚራን ቢሮ ለመዝጋት ማቀዷ የሚዲያ ተንታኞችን አሳስቧል። የእስራኤልና ሐማስ ጦርነት በመካሄድ ባለበት በአሁኑ ሰዓት ሐሰተኛ ትረካ በብዛት በመኖሩ ጋዜጠኞችን ለማረም እየተጣረ ይገኛል። እስራኤል በአስቸኳይ ባወጣችው ደንብ መሰረት አልጀዚራ ከሀገር እንዲወጣ ታቅዷል። ይህም ቀድሞንም ችግር ላይ

በወደቀው የዜናና የመረጃ ስራ ላይ ሳንሱርን ሊያስከትል ይችላል። የቪዮዋ ዘጋቢ ሮቢን ገስ ያጠናቀረችውን እንግዲህ ወልዴ እንደሚከተለው ያቀርበዋል። እስራኤል በሀማስ ላይ የምታካሄደውን ጥቃት ባባባሰችበት በአሁኑ ወቅት ሐማስን ይደግፋሉ የምትላቸውን ሚዲያዎችንም ለመዝጋት እርምጃ በመውሰድ ላይ ነች። የሐማስን ፕሮፓጋንዳ ያሰራጫል ያለችውን የአልጀዚራ ቢሮ አዲስ ባወጣችው የአስቸኳይ ጊዜ ደንብ ለመዝጋት አቅዳለች።

ጋዜጠኞችን ወይም የዜና ወኪል ቢሮን ዝም ለማሰኘት መሞከር እንደ ሳንሱር ይቆጠራል ሲሉ የድርጊቱ ነቃፊዎች በመከራከር ላይ ናቸው።

ኩዊን ማኬው የፕሬስ ነጻነት ተቋም የሆነው አርቲክል 19 ስራ አስፈጻሚ ናቸው። የመረጃ ተደራሽነትንና እንደ አልጃዚራ ያሉ ሕጋዊ የዜና ወኪሎችን መዝጋት በቀላሉ መታየት የለበትም። ታማኝ የመረጃ ምንጭ ማጣትና በዓለም በተለይም በመካከለኛው ምስራቅ የመረጃ ክፍተት እንዲፈጠር መደረጉ አሳሳቢ ነው።

የእስራኤልና ሐማስ ጦርነት በሚካሄድበት በአሁኑ ወቅት ትክክለኛ ያልሆነ መረጃን መልቀቅና ሆን ተብሎ የሐሰት መረጃን ማሰራጨት እንደ ጦርነት መሳሪያ በማገልገል ላይ ነው። ሐሰተኛ ወሬዎች በኢንተርኔት በተለይም በማኅበራዊ ሚዲያ በመሰራጨት ላይ ናቸው። የሚዲያ መብት ተሟጋቾች እንደሚሉት ሐሰተኛ መረጃን በማጋለጥ ረገድ የዜና ተቋማት ሚና ወሳኝ ነው፤ እናም ማንኛውም ድምፅ መታፈን የለበትም።

ሲፒጂ እና ሌሎች ለሚዲያ መብት የቆሙ ድርጅቶች እስራኤል እንዲህ አይነቱን እርምጃ መውሰድ እንደሌለባት ያሳስባሉ። በአሜሪካ የህዝብ ሚዲያ የሆነው ኤንፒአር ጦርነቱን የሚሸፍኑ ስምንት ዘጋቢዎች በቦታው አሉት። የቪኦኤ እናት ድርጅት የሆነውን ተቋም በአንድ ወቅት ሲመሩ የነበሩትና አሁን የኤንፒአር ዋና ሥራ አስፈጻሚ የሆኑት ጃን ላንሲንግ እንደሚሉት የጋዜጠኞች ዋና ግዴታ እውነቱን መዘገብ ነው

ቪኦኤም ሆነ ኤንፒአር ወይም ኒውዮርክ ታይምስ ዋናው መገንዘብ ያለብን ታማኝነት አስፈላጊ መሆኑን ነው። ሰዎች የሚያነቡትን ወይም የሚመለከቱትን በተመለከተ ታማኝነትን የሚጎዳ ነገር ካለ ውድቀት ነው የሚሆነው። ሁሌም ተመልካቾቻችንን ማስቀደም አለብን። የእስራኤል የተግባቦት ሚኒስቴር መስሪያ ቤት በኢሜይል አስተያየት እንዲሰጥ ቪኦኤ ላቀረበለት ጥያቄ መልስ አልሰጠም።

ከሚኒስቴር መስሪያ ቤቱም ሆነ ከመከላከያ ሚኒስትሩ የሚወጡ መግለጫዎች አልጃዚራን ለሐማስ በማዳላትና ፕሮፓጋንዳ በማሰራጨት ይከሳሉ። እስራኤል እንደውም የአልጃዚራ ሪፖርቶች ለብሔራዊ ደህንነቷ ለሠራዊቷና ለሕዝቧ ስጋት ናቸው ባይነች። ነች አልጃዚራ በኢሜይል አስተያየት እንዲሰጥ ቪኦኤ ላቀረበለት ጥያቄ መልስ አልሰጠም። ታትሞ የወጣው የአልጃዚራ የሥነ ምግባር ደንብ እንደሚያመልክተው ጋዜጠኞቹ ፍትሐዊና ገለልተኛ እንዲሆኑ ያዛል።

አልጀዚራ ሐሰተኛ መረጃን በማሰራጨት ላይ የተጠመደ የዜና ተቋም አይደለም ሲሉ አንዳንድ የሚዲያ መብት ተሟጋቾች ይገልጻሉ።

የአርቲክል 19ኛ ዋና አስፈጻሚ ኩዊን ማኬው በድጋሚ ለየት ያለና የሚስብ ሚዛናዊ የሆነ እይታ ማቅረብ ችለዋል። ይህንን የዜና ወኪል መዝጋትና አባላቱን ከሀገር ማስወጣት በሚዲያው መስክም ሆነ በቀጠናው ሀሳብን በነፃነት የመግለጽ ነፃነት ላይ የተቃጣ አደጋ ነው። ለሌሎች ገደቦችም በር የሚከፍት ነው። ጦርነቱ በመቀጣጠል ላይ ባለበት በዚህ ወቅት በሁለቱም ወገን የዜና ማዕቀብ እንዳይኖር

የሚዲያ ተንታኞች በንቃት በመከታተል ላይ ናቸው። የተከበራችሁ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሀሙስ ምሽት መሰናዷችን ነው። ለምሽቱ የያዝነው የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን።

በእስራኤል ሐማስ ጦርነት በሚዲያ ላይ የደረሰው ጉዳት ትኩረትን ስቧል። የእስራኤል ሐማስ ግጭት ከጀመረበት ጊዜ ከሳምንታት በላይ አንስቶ የሮይተርስ የቪዲዮ ጋዜጠኛን ጨምሮ ቢያንስ 15 ጋዜጠኞች ተገድለዋል። ይህን ተከትሎም የዜና ክፍሎችና የደህንነት ባለሙያዎች የጋዜጠኞችን ደህንነት እንዴት መጠበቅ እንደሚችሉ በመወያየት ላይ ይገኛሉ። የአሜሪካ ድምፅ አዘጋቢ ክርስቲና ካሲዶ ያደረሰችን ዘገባ ስምኝሽ ቆየ እንደሚከተለው አሰናድተዋለች።

የሮይተርስ ዋና አዘጋጅ አሌሳንድራ ጋሎኒ በሊባኖስ ውስጥ በሚንቀሳቀሰው የሂዝቦላ ታጣቂ ቡድንና በእስራኤል ኃይሎች መካከል ድንበር ላይ የሚካሄደውን ግጭት ሲዘግብ በቦምብ ተመቶ ለሞተው የሮይተርስ የቪዲዮ ጋዜጠኛ ኢሳም አብደላህ የመታሰቢያ ዝግጅት ላይ ንግግር አድርገዋል። He was just doing his job when he was killed.

ሲገደል ስራውን እየሰራ ነበር። በሮይተርስ የምንቆምለት ዓላማ የዓለም ክስተቶችን በትክክል በታማኝነት፣ በነጻነትና ከአድሎ ነፃ በሆነ መልኩ መዘገብ ነው። ዘገባዎች ከእስራኤል መነሳቱን የሚጠቅሱት ኢሳም አብደላን የገደለው ቦምብ ሌሎች ስድስት ጋዜጠኞችንም አቁስሏል። በመሆኑም ጋሎኔ እስራኤል በክስተቱ ላይ የምታደርገው ምርመራ ግልጽ እንዲሆን የጠየቁ ሲሆን

ሚዲያዎች ጦርነቱን መዘገብ መቻላቸው አስፈላጊ መሆኑንም አስምረውበታል። ጋዜጠኞቻችን ዘገባቸውን ደህንነታቸውን በጠበቀ መልኩ መስራታቸው እጅግ በጣም አስፈላጊ ነው። ደህንነት ዘጋቢዎቻቸውን ወደ እስራኤል እና ወደ ጋዛ ለሚልኩ የዜና ማሰራጫዎች ቁልፍ ቃል ነው። ግጭቱ በተጀመረበት የመጀመሪያው ሳምንት ብቻ አብድላህን ጨምሮ ቢያንስ አስራ አምስት ጋዜጠኞች መገደላቸውን

ኮሚቴ ቱ ፕሮቴክት ጆርናሊስትስ የተሰኘው ለጋዜጠኞች መብት የሚከራከረው ድርጅት አስታውቋል። ዩኔስኮ ባወጣው ሪፖርትም በቅርብ ጊዜ ከተከሰቱ ግጭቶች ለጋዜጠኞች እጅግ ገዳይ ሲል በጠቀሰው የመጀመሪያው ሳምንት ሌሎች ጋዜጠኞችም ጉዳት ደርሶባቸዋል ወይም ስራቸውን መስራት ሳይችሉ ቀርተዋል። በጦርነት ጊዜ ሚዲያ በቦታው መኖሩ እጅግ አስፈላጊ መሆኑን

በብሔራዊ ፕሬስ ክለብ ውስጥ በሊቀመንበርነት የሚያገለግሉት ሪቻርድ ኦስዋድ ይገልጻሉ። እየሆነ ያለውን ነገር ለመረዳት ጋዜጠኞች በስፍራው ተገኝተው ነገሮችን መዘገባቸው አስፈላጊ ነገር ነው። በተለይ ደግሞ በመሀል የሚገኙ ንጹሐን ሰዎችን ቁጥር ግንዛቤ ውስጥ ሲገባ ተጠያቂነት እንዲኖር ለማድረግ ኦስዋድ አክለው ጋዜጠኞች ስለ እስራኤልና ሐማስ ጦርነት የተጣራና

ትክክለኛ የሆነ መረጃ ማቅረባቸው አስፈላጊ መሆኑን ይናገራሉ። በግጭት ውስጥ ያሉ ሁሉም አካላት በውሸት በተዛባ መረጃና በተቀነባበሩ ምስሎች መረጃውን ለመቆጣጠር ሲሞክሩ እያየን ነው። ጋዜጠኞች በቦታው ሆነው እውነቱን ምን እንደሆነ መናገራቸው

አስፈላጊ ነው። በዓለም አቀፍ ደረጃ ጋዜጠኞች ላይ የሚፈጠሩ ስጋቶች እየጨመሩ መሄዳቸውን ተከትሎ በሁለተኛ ደረጃ ትምህርት ቤቶችና በዩኒቨርሲቲዎች የጋዜጠኝነት ትምህርት ክፍሎች ሳይቀር በደህንነታቸው ዙሪያ የሚደረጉ ንግግሮችና ስልጠናዎች እየተካሄዱ ነው። ለጋዜጠኞችና በውጪ በግፍ ለታሰሩ የአሜሪካ ዜጎች ደህንነት የሚሟገተው የጄምስ ፎሎይ መታሰቢያ ፋውንዴሽን

ቀጣዩን የጋዜጠኛ ትውልድ ለማሰልጠንና ለመደገፍ የሚረዳ የጋዜጠኝነት ደህንነት ስርዓተ ትምህርት ግብረ ኃይል አቋቁሟል። ለስልጠናውም ሆነ አደገኛ ሁኔታዎችን ለመዘገብ በሚደረገው ዝግጅት ቁልፉ ነገር እቅድ ነው። ይህ ደግሞ ስለ ቀጠናው እውቀት ያላቸውን ሰዎች በቡድኑ ውስጥ ማካተትንና በዜና ክፍል ውስጥ ከሚገኙ ዋና አዘጋጆች ጋር ተቀናጅቶ መስራትን ያካትታል።

በኒውዮርክ ታይምስ የጸጥታና ደህንነት ክፍል ፕሬዚዳንት የሆኑት ጄሰን ሪችን ጨምሮ ሌሎች የዘርፉ ባለሙያዎችም ሁኔታው አደገኛ በሆነበት ጊዜ የመውጫ ዕቅድ አስቀድሞ ማዘጋጀት አስፈላጊ መሆኑን ይገልጻሉ። አንድ ሰው የሆነ ቦታ ላይ አደገኛ ሁኔታ ውስጥ ካለ ወዲያው የሚሰማው ስሜት ይኖራል። እየተካሄደ ያለው ነገር ትክክለኛ ምስል አላቸው። ስለዚህ ይህንን ነው ማድረግ ያለብህ ማለቱ

የኔ ኃላፊነት አይደለም። ይህን ውሳኔ የሚወስነው በቦታ ያለው ጋዜጠኛ ነው። ውሳኔን መከተልና ለእኛ ማሳወቅም ያስፈልጋል። በእስራኤልና ሐማስ ጦርነት የሚገደሉና የሚጎዱ ንጹሐን ዜጎች ቁጥር በየዕለቱ እየጨመረ መሄዱንና በርካታ ጋዜጠኞች ጦርነቱን ለመዘገብ ወደ ስፍራው ማቅናታቸውን ተከትሎ የዜና ክፍል ከሚያደርጋቸው ዝግጅቶች ውስጥ ደህንነት ዋናውና አስፈላጊው አካል ነው።

በክርስቲና ስሚት ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ከዚሁ የፕሬስ ነጻነት ዘገባ ሳንወጣ የሄይቲ የዲያስፖራ ጋዜጣ ሐሰተኛ ወሬዎችን በመዋጋት ላይ ይገኛል። በኒውዮርክ የሚኖሩ በርካታ የሄይቲ ተወላጆች የፍልሰተኞች ጉዳዮችንም ሆነ ወንጀልን አስመልክቶ ለሚወጡ ሐሰተኛ መረጃዎች ተጋላጭ ሆነዋል። አንድ ታማኝ የዲያስፖራ ጋዜጣ ታዲያ ሐሳዊ ዘገባዎችን በመከላከል ላይ ይገኛል። ክሪስቲና ሴሴዶ ስሚት ከብሩክሊን ያደረሰችንን ዘገባ እንግዲህ ወልዴ እንደሚከተለው አሰናችታል።

ኤሽያን ታይምስ በተሰኘው ጋዜጣ ላይ የሚወጡት ርዕሶች ሐሰተኛ መረጃዎች ላይ ያነጣጠሩ ናቸው። ጋዜጣው አንባቢያን በሶሻል ሚዲያ ከሚሰራጩ ሐሰተኛ መረጃዎች እንዲጠበቁ ይጥራል። መሠረቱን በኒውዮርክ ያደረገውና ሁለት አስርተ ዓመታትን ያስቆጠረው ጋዜጣ የሐሰተኛ ወሬዎችን በተመለከተ የሄይቲ ተወላጆች እንዲጠነቀቁ ያደርጋል። ቫኒያ አንድሬ የጋዜጣው አታሚ ናቸው።

ለምሳሌ በዶሚኒካን ሪፐብሊክ የሚኖሩ የሄይቲ ተወላጅ የሆኑ የዶሚኒካን ሪፐብሊክ ዜጎች የጥቃት ዒላማ ሆነዋል የሚሉ ቪዲዮዎች በዋትሳፕ እና በሌሎች የማህበራዊ ሚዲያዎች በብዛት ይሰራጫሉ። ለምሳሌ ከመኪና ተጎትተው ሲወጡ የሚያሳዩ ፎቶዎችና ቪዲዮዎች ካለምንም መግለጫና አውድ በማህበራዊ ሚዲያ ይለቀቃሉ። አንድሬ እንደሚሉት አብዛኛው የሀሰት ወሬ ያተኮረው በአሜሪካ የፍልሰተኞች ፖሊሲን በተመለከተ ነው።

የሄይቲ ተወላጆች ደግሞ በሀገራቸው ያለውን ሁከት ሸሽተው የመጡ ናቸው። እንዳለመታደል ሆኖ ባለፉት ሁለት ዓመታት ውስጥ ሁኔታው ተባብሷል። በመሆኑም ሰዎች በስደት ጉዳይ ላይ መረጃዎችን ይፈልጋሉ። በዚህ አጋጣሚ ደግሞ እየተስፋፋ ለመጣው ሀሰተኛ መረጃ ይጋለጣሉ። ጋዜጣው በተጨማሪም በኒውዮርክ፣ ማሳቹሴትስ እና ፍሎሪዳ የሚገኙ

የሄይቲ ተወላጆችን ኢላማ ባደረጉ ወንጀሎችና ማጭበርበር ጉዳዮች ላይ ያተኩራል። ማጭበርበሩ ጋዜጣውንም ገጥሞታል። ለምሳሌ ጋዜጣው ፍልሰተኞችን ስፖንሰር እንዲያገኙ ይረዳል የሚል ሐሰተኛ መረጃ እንደወጣ አታሚው ተናግረዋል። በኦስትን ቴክሳስ፣ የሚገኘው የሚዲያ ተሳትፎ ማዕከል የተሰኘው ተቋም እንዳለው እንደ ዋትሳፕ ባሉ የመልእክት ማስተላለፊያዎች አማካኝነት ሐሰተኛ መረጃዎች ከካሪቢያን በመጡ ማኅበረሰቦች ውስጥ በፍጥነት ይሰራጫል።

በመሆኑም ያንን ለማጋለጥ ጋዜጣው በፍጥነት መስራት አለበት። በድጋሚ ቫኒያ አንድሬ፣ ልክ በዋትሳፕ እና በትዊተር እንዲሁም በሌሎች መድረኮች እንደሚወጡት መረጃዎች ፈጣን ልንሆን አንችልም። የሄሽያን ታይምስ ጋዜጣ ሐሰተኛ መረጃን የሚዋጋው በማህበረሰቡ ባህላዊ ክንዋኔዎች፣ በቤተ ክርስቲያን እንዲሁም በማህበረሰቡ ማዕከላት በመገኘትና ሰዎችን በማናገር ጭምር ነው።

የዲጂታዊ ቡድኑ ደግሞ በኢንተርኔት ላይ የትኞቹ ወሬዎች ትኩረት እንዳገኙ ይከታተላል። ሸሪል አንገርቪል የጋዜጣው የአንባቢያን ተሳትፎ ኃላፊ ናቸው። ብዙ ተጨማሪ ነገሮችን እንሰራለን፣ ነገር ግን ሁለት ቀጥተኛ የሆኑ ሐቆችን እናቀርባለን። ውሸት የለም፣ የፈጠራ ወሬም አናመርትም።

ይህን የእኛ ሥራ ወደዋለሁ። ሌላው ጋዜጣው የሚከተለው አሰራር የሄይቲ ተወላጆችን ሁለተኛ ትውልድ የሆነው አሜሪካውያንን ቀርቦ በማናገር ነው። የሁለተኛው ትውልድ አባላት ቤተሰባቸውን ስለ ሐሰተኛ መረጃ እንዲያነቁ ይመክራል። በተጨማሪም የባይደን አስተዳደር የሄይቲ ተወላጆችን የሚረዳበትን ፖሊሲ በተመለከተ የዜና መጽሔት ያሰራጫል።

በድጋሚ አታሚው ቫኒያ አንድሬ የዜና መጽሔቱ ሊፈጠር የቻለው የስደት ህጉን በተመለከተ በተለይም የባይደን አስተዳደርን አዲስ ደንብ በተመለከተ የሚወጡ ሐሰተኛ መረጃዎችን ባየንበት ወቅት ነው። ለሄይቲ ተወላጆች በተለይም በሀገራቸው ከፍተኛ ለመረጋጋት ባለበት ወቅት እውነተኛ መረጃ እንዲያገኙ ይችሉ ዘንድ ጋዜጣው መኖሩ ለማህበረሰቡ ትልቅ እገዛ ነው።

ዘንድሮ ላይ ከፍተኛ ትምህርት መግቢያ ፈተና ከወሰዱ የማህበራዊ ሳይንስ የትምህርት ዘርፍ ተማሪዎች መካከል ከፍተኛ የሆኖ የተመዘገበው ውጤት 533 ሲሆን ከስድስት መቶ የተወሰደ ነው። ይህን ከፍተኛ ውጤት ያስመዘገበው ተማሪ ደግሞ ሙሉነህ እንየው ይሰኛል። ደብረ ማርቆስ የሚገኘው የሀዲስ አለማየሁ አዳሪ ትምህርት ቤት ተማሪ የነበረው ሙሉ ነህ የላቀ ውጤት ስላመጣበት ሚስጥርና ከተማሪነት ዘመኑ ጋር የተያያዙ ጉዳዮችን ከሀብታሙ ስዩም ጋር ተነጋግሯል። ወደዛው ነው የምናልፈው።

ሙሉነህ እንደው ደሳለው እባላለሁ። የአዲስ የሀዲስ አለማየው ልዩ አዳሪ ትምህርት ቤት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁትኝ አምስት መቶ ሰላሳ ስድስት ነበረ። በጣም አመሰግናለሁ ሙሉ ነህ። ኢትዮጵያ ውስጥ ከተመዘገበው የማህበራዊ ሳይንስ ተማሪዎች ውጤት ከፍተኛው የአንተ ውጤት ነው። የጥናትና የዝግጅትህ ሚስጥር ምንድን ነበረ? ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ። በምችለው አቅም ትምህርት ቤቱም

የንችለውን ያህል አዲስ ሆናል እንደ ሐዲስ አለማየሁ ልያዳት ሲት አስቀድመን እንግዲህ ወዲያው ትምህርት እንደጀመርን ሁለት ሺ አስራ አምስት እንደገባ ለኢንትራንስ ነበረ ሁለት ምን ትኩረት የሰጠን እዚያው ተፈተኝ ተማሪዎች እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ

ሁሉን እርሱን ቀጣይ ዲቴል የምናየውን ነገር በደንብ ለማየት ሞክረናል። ኋላ እንዳያጨናንቀን ምን እንዳይል። ከዚህ ቀጥሎ እንግዲህ ምናልባት በጣም አግዘኛም ያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ፣ እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱ እሱን ለመጠቀም ሞክሬያለሁ እና ሲሞርክን ወደም ሰርተንበታል። ትምህርት ቤቱም

እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ትጥቅ ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሆነን እና እሱን ነገር በደም ሰርተንበታል፣ የሚል ሀሳብ አለኝ። ሙሉነህ፣ የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው? ቀጣይ ማጥናት እንፈልገው ሁለት

ሁለት ፊልዶች አሉ። ኢኮኖሚክ ቼንጅ ላ ሁለቶችም ማጥናት እፈልጋለሁ። ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርስ ለመድረስ ባገኘሁት አጋጣሚ ሁሉንም ለመሞከር ወዳለሁ። ለምሳሌ ስኮላርሽፕ ካገኘሁ ያንስ አክሰስን ታገኘ አሁን ገጠር አካባቢ ያለው እሱን ማግኘት አልችልም።

ቀጣይ ይህ ነገር ከተሟላልኝ መሞከር ፈልጋለሁ፣ ግን ለጊዜው ማጥናት እፈልጋለሁ ኢኮኖሚክስ እንላው ነው። ስለ አስተዳደግ እስቲ ንገረኝ ትንሽ። ምዕራብ ጎጃም ሁሉን ሰከላ ወረዳ ነው የተወለድኩትን ገጠራማ ክፍል ነው። ለትምህርት እንግዲህ

ስደርስ ወደ ትምህርት ቤተኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። ከስድስት ከፍትሳሳኖች ከዛ ነው የገባሁት አንደኛ ክፍል ነበረ። እንደዚህ መዋለ ሕጻናት የሚባል ነገር የለም። ቀጥታ ከእሱ ገብተው እንግዲህ፣ በአጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻለ ተማሪዎች መካከል ነበርኩኝና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት ነው ማምጣት ቻልኩኝ። በዛ ቀጠልኩኝ እንግዲህ ከስድስት ጊዜያው ጥሩ ውጤት ነበረኝ።

እሱ ጋር ስምንተኛ ክፍል ሳለሁ አጋጣሚ ከእኛ በፊት ቀድሞ የነበሩ ተማሪዎች ወሎ አዳሪ ቤት ለተማሪዎች ሂደው ነበር እና እነሱን ስጠይቅ እንግዲህ ውጤታማ ሆነው በዚህ ምክንያት ሂደዋል ሲባል እኔም የተወሰነ አቅሜን ለመርሳት ሞከርት። የዛኔ ወደ አዳሪ ቤት ለመቀላቀል አሻለማየው ልዩ አዳሪ ቤት በእኛ ጊዜ ነው የጀመረ ዛበሽት አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ ወሎ አዳሪ ቤት ለመቀላቀል ነበር መጀመሪያ እንግዲህ

አስቤ ነበረ፣ ግን በአጋጣሚ እንደዚህ ጀምረ ሲባል ሁለቱንም ነው የወሰድኩትኝ። ማለት በሚኒስትሪ ጥሩ ውጤት ዘጠናና ያመጣው ሲት ደግሞ ወዳዳችሁ ሴት ማስገባት ሲል ነበርና ወደሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ

ሁለቱም ፈተናዎቹን ወስጄ ነበረ። በሁለቱም ጥሩ ውጤት አመጣሁና አለፍኩኝ። በሁለት ሺ አስራ ሁለት ወደ አዲስ አለማ አየሉ አዳሪ ትምህርት ቤት መቀላቀል ማለት ነው። ሙሉ ነህ፣ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በእስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ? አብዛኛው ኢትዮጵያውያን ተማሪ ሊያጋጥመን የሚችል ኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋርም ነበረ

እንደ አብዛኛው ኢትዮጵያውያን ቤተሰቦች ብዙም የተዳደለ ህይወት አይደለም የሚኖሩት፣ እና እሱ ጋር አጋዥ መጽሐፍ ታክላታለ እነሱ ነገሮች የማሟላቱ ነገር የደብተርና ስክሪን ስችሉ እንኳ እነሱ ነገሮች ቦታ ያሉ ፍላጎቶችን ማሟላት ብዙም አይችልም ነበረ። እና እነሱ ጋር ቢያንስ ነ መገደብ ነበረብኝ፣ እንዲህ እባክህ መኖር ነው እያልኩኝ እንደዚህ አይነት ነገር ነበረ እና

ቢያንስ በህዝቡ ላነተው የምችለው ይሄ ነው። ቀጣይ ደግሞ ምናልባት ወደ አዳች ምስ የተቀላቀል ነው። የመጀመሪያ ከዚህ ምንም የቤት ልጅ አይነት ነገር ነው ወጣ ብዬ ማለት ነበረ እና ይቼ ከተማሪው ጋር ስተቀላቀል እንደዚህ ስል የጋራ ኑሮ ከዛ ነው የጀመርኩት። የሶስትም እዛ ጋር ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንዳብዛኛው ተማሪ ያጋጠመ ነው በእርግጥ

ሱስ ነገር አጋጥሞ በዛ ሂደት ማለት ቀላል አልነበረና እንዲሁም ብዙ አካባቢ ተማሪዎች በዛ ምክንያት ወጥተው የሄዱ ነበሩ። ሱሱ ነገር አጋጥሞናል። እንዳጠቃላይ በተለያየ ጊዜ ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁን ለመከታተል የሞክራችሁት። እንደዛም ሆኖ ግን ከፍተኛ ውጤት ለማስመዝገብ ችልሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ? እንደሚታወቀው አስቀድሞ ያጋጠሙ ነበሩ። በቅርቡ ያጋጠሙ ነበረ የዝግጅት አካባቢ

ያኛ የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ የሚዘዋወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር እሱንን፣ ወዲያውኑ ትኩረታችንን በግሌ ትኩረት ያደረጉት ወደ እ ወደ የምችለው ነገር ወደ ፈተናው ነበር ትኩረቴን ያበርኩት እና ከሱ ነገር ለመገደም ሞክር ያለው። ከዚያ ውጪ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው ና ወደ ትምህርታችን የሚያተኮር ነው። መጨረሻ ላይ ግን

እኛ ፈተና ወዲያው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው በተለይ አሁን ያለው እንዳለ ይሄድ ያለው ግጭት እሱ ጋር

ናቹራል ሳይንሶችን እየጠበቅን ነበር ስፔሻል ተፈትነን እዚያው ግቢ ሳለን በላያችን እንደዚህ ሴቱ በምታ ከባድ መሳሪያ ይተኮስ ነበረ። የዛኔ እንግዲህ የሆነ ስት ምትበረን እንግዲህ ስናቋርጠን፣ እኔም ወደ ቤት ስመጣ እንግዲህ የዛኔ ተበትና ወደ ቤት ስመጣ ብዙ የተከስሳስና መንገድ በግድ የመጠውበት አጋጣሚ አለ። እና የተወሰነ ተጽኖ አለው ግን ያም ቢሆን

የወደፊት እያሰቡ ለወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ ያሰብኩት። በጣም አመሰግናለሁ ሙሉ ነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆን እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም እድል ሁሉ እንዲገጥምህም እመኝልሃለሁ። ከመለየታችን በፊት የምታስተላልፈው መልእክት ወይንም ቀረ የምትለው ሀሳብ ካለ እሱ ልቀበል ተፈቶ ተማሪዎች ይኖራሉ

በግጭት አካባቢ ውስጥ ያሉ ተማሪዎች ይኖራሉና ለእነሱ የሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየቀነሰ እየመጣ ነው። ትንሽ አስቸጋሪ ሆናል። ሶስት መቶ ሁለት ፐርሰንት ብቻ ነው ዘንድሮ ያለፈው እና ስሱ ነገሮች አሉ። ትምህርት ቤቶች ያላሳለፉ ችሉትን ያህል ተዘጋጁ። ግጭት ውስጥ ያላችሁ ተማሪዎችን ምናልባት ጊዜ ያልፋልና

አይዟችሁ፣ በርቱ። ያላችሁን ምናልባት ዘንቦ ተፈታይ ከሆናችሁም አምና ታካሚ የተማራችሁትን ዙራችሁ ለማየት ሞክሩ። ትምህርት ሲካፋች ማለት ወዳለች

በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ሕልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር

በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራችሁ

አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። ስትከታተሉ የቆያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ አስራ ስምንት ሲተላለፍላችሁ የነበረውን የዛሬ የዕለተ ሐሙስ ምሽት የጥቅምት አስራ አምስት ሁለት ሺ አስራ ስድስት አመተ ምህረት መሰናዶን ነበረ። እዚህ ላይ ተጠናቋል። ኤደን ገረመው መሰናዶውን በምራት ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር እንዲሁም ደግሞ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆ

አሁን አብረናችሁ ቆይተናል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የፌስቡክ ገጻችን ቪያ በአምሃሪክ ላይ በመግባት እዛ ላይ መልክታችሁ ልታስቀምጡልን ትችላላችሁ። ስለነበረን ቆይታ እያመሰገን እዚህ ላይ እንሰናበታለን። ጤና ስጠለን።